ሰላም ጤና ይስጥልን የተከበራችሁ የደብረ ማርቆስ ዩኒቨርሲቲና የአካባቢው ማህበረሰብ ኤፍ ኤም 97.7 ራዲዮ ጣቢያ አድማጮቻችን በያላችሁበት ሰላምታችን ይደረሳችሁ። የደብረ ማርቆስ ዩኒቨርሲቲ በ2009 ዓ ም በቀንና በማታው መርሃ ግብር በተለያዩ የትምህርት መስኮች ያሰለጠናቸውን ተማሪዎች በዛሬው ዕለት ያስመርቃል። በ1997 ዓ ም የመሰረት ድንጋይ ተጥሎ በ1999 ዓ ም 760 ያክል የመጀመሪያ ዙር በስነ ትምህርት ፋካልቲ ተማሪዎችን ተቀብሎ ዩኒቨርሲቲው ስራውን የጀመረው በ53 መምህራንና በ34 3 ሳ 4 ቋሚ ድጋፍ ሰጪና በ21 የኮንትራ ሰራተኞች ነበር። ዩኒቨርሲቲው ስራ ከጀመረበት አንስቶ እስከ 2009 ዓ ም 28ሺ በላይ ተማሪዎችን አስመርቋል። በዩኒቨርሲቲው በ2009 ዓ ም የነበረውን አጠቃላይ የመማር ማስተማርና የዩኒቨርሲቲውን የስራ እንቅስቃሴ ምን እንደሚመስል የደብረ ማርቆስ ዩኒቨርሲቲ ፕሬዝዳንት ዶክተር ንጉሴ ምትኩ ጋዜጣዊ መግለጫ ሰጥተዋል። እሱን ይዘንላችሁ ቀርበናል። መልካም ቆይታ። ሚዲያ ሰዎች በመጀመሪያ እንኳን እንደናመጣቸው ወደ ደብረ ማርቆስ ዩኒቨርሲቲ ማለት እወዳለሁ። ደብረ ማርቆስ ዩኒቨርሲቲ እንደምታውቁት የሁለተኛው ትውልድ ዩኒቨርሲቲ ነው። ስራ ከጀመረ አስር ዓመታት ያህል ይሆነዋል። በዚህ ዓመት ስናስመርቅ ለዘጠነኛ ጊዜ ነው። ዩኒቨርሲቲው ሶስት ተልእኮች አሉት። ሁላችሁም እንደምትገነዘቡት የሰለጠነ የሰው ኃይል ማፍራት፣ ችግር ፈቺ የሆነ ምርምር ማካሄድና ማህበረሰብ ተኮር የሆነ ማህበረሰብ አገልግሎት መስጠት ነው። እነዚህ ሶስቱ ላይ በ2025 በአፍሪካ ከአስር ምርጥ ዩኒቨርሲቲዎች አንዱ ሆኖ ለመገኘት ራይ ሰንቆ እየሰራ ነው ያለው። በሶስቱም ተልእኮች በርካታ አብነት ሊሆኑ የሚችሉ ስራዎች ዩኒቨርሲቲ ይሰራል። በስልጠናው መስክ ስናይ ቅድመ ምረቃም በድህረ ምረቃም በርካታ ስራዎች እየተሰሩ ነው ያሉ። ስንጀምር በ1999 በአንድ ፋክልቲና በስምንት ትምህርት ክፍሎች ነው የጀመርነው። ሀገራዊ ፍላጎቱን፣ የአካባቢውን ፍላጎት መሰረት አድርገን የቅድመ ምረቃ ፕሮግራሞቹን ወደ 49 አድርሰናል። የድህረ ምረቃ ፕሮግራሞቹ ደግሞ ሰላሳ ያክል ደርሰዋል። እነዚህ የስልጠና መስኮች የሰለጠን የሰው ኃይል ፍላጎትን፣ የአካባቢውን፣ የሀገርን ፍላጎት መሰረት አድርገው በጥናት የተከፈቱ ናቸው። እነዚህ የስልጠና መስኮች በርካታ ተማሪዎችን ላለፉት አመታት አስመርቀናል። የዚህ አመቶቹን ጨምረን ወደ 28 ሺህ የሚሆኑ ተማሪዎች ተገቢ እውቀትና ክህሎት አግኝተው ወደ ስራው ዓለም ተሰማርተዋል። በዚህ አመት እንኳን አሁን የምናስመርቃቸውን ተማሪዎች ጨምሮ ወደ 5983 ተማሪዎች ናቸው። አጠቃላይ በዚህ ዓመት ከህዳር ጀምሮ ትምህርታቸውን ያጠናቀቁ 2684 የሚሆኑት ከአሁን በፊት በተለያየ ጊዜ በህዳር፣ በጥር፣ በታህሳስ፣ የካቲት ላይ በየጨረሱበት ጊዜ ወደ ስራ ለሚሄዱ ናቸው። በአሁኑ ሰዓት የምናስመርቃቸው በነገ ሁለት ደግሞ ወደ 3599 የሚሆኑ ተማሪዎችን እናስመርቃለን። ከዚህ ውስጥ 3344ቱ ቅድመ ምረቃ ናቸው፣ 255ቱ ድህረ ምረቃ ተማሪዎች ናቸው። በሰ ስልጠና ረገድ እንግዲህ የሰለጠነ ሰው ኃይል ለሀገር የማይተካ ሚና አለው። እንደምታወቁት ይህንን በመገንዘብ ነው በሀገርም ደረጃ ዩኒቨርሲቲዎች እየተስፋፋ ያሉት። ይህንን ተልእኮ ለመወጣት ከፍተኛ ጥረት እያደረግን እንገኛለን በደብረ ማርቆስ ዩኒቨርሲቲ። ከዚሁ ከስልጠናው ሳንወጣ የትምህርት ጥራት ማስጠበቅ አንዱና ትልቁ አጀንዳችን አርገን ነው እየሰራ ነው ያለነው በዩኒቨርሲቲ ውስጥ። እንደ ሀገርም እንደምታውቁት ተደራሽነትን ፋፋትን የሰራ ነው ያህል በትምህርት ጥራት ላይ ገና የሚቀረን ነገር አለ። በእኛም ተቋም ይቀረናል ብለን አስበን እየሰራ ነው ያለ ነው። ምን ምን እየሰራችሁ ነው ብላችሁ ብትሉን የመጀመሪያው ነገር የመምህራንን ብቃት ማሳደግ አንዱና ትልቁ ለትምህርት ጥራት ዋና አጀንዳ ነው። በዚህ ረገድ መምህራን የረጅም ጊዜ ስልጠና እንዲያገኙ ከፍተኛ ትኩረት ሰጠን እየሰራ ነው ያለ ነው። አገር ውስጥና በውጭ ሀገር የመምህራኑን አቅም ለማሳደግ ለማሳደግ በሁለተኛና በሶስተኛ ዲግሪ ስልጠና እየሰጠን እንገኛለን። በአሁኑ ሰዓትም ከ350 በላይ የሚሆኑ መምህራን በውጭም በሀገር ውስጥም የሶስተኛና የሁለተኛ ዲግሪ ትምህርታቸውን እየተከታተሉ ነው ያሉ። ላለፉት አመታት ይህንን የመምህራን አቅም ግንባታ በሰፊው ስንሰራ ነው የነበረው። ይህንንም በማድረጋችን አሁን አብዛኛው የዩኒቨርሲቲው መምህራን ሁለተኛ ዲግሪና ሶስተኛ ዲግሪ ናቸው። በጥቅሉ ብናይ ሰባ ከመቶ በላይ የሚሆኑት ሁለተኛና ሶስተኛ ዲግሪ ያላቸው መምህራን ሆነዋል። ሶስተኛ ዲግሪ ያላቸው መምህራን አሁንም በቁጥር ያንሳሉ ሀምሳ ሀምሳ አምስት የሚሆኑ አካባቢ ይሆናሉ። የሁለተኛ ዲግሪ መምህራን ከፍተኛ ቁጥር ለማድረግ ይችለናል። አንደኛው ይሄ ነው። ሁለተኛው አጫጭር የሙያ ስልጠና እንሰጣለን ለመምህራን። እንደምታውቁት መምህርነት የተለየ ክህሎት የተለየ ዝግጁነትን ይፈልጋል። ሳይንስ ማወቅ ብቻ በቂ አይደለም። ይህን ታሳቢ አድርገን የስነ ትምህርት የስነ ዘዴ አጫጭር ስልጠናዎች እንሰጣለን። ስለ ማስተማር፣ ስለ ፈተና አሰጣጥ፣ ስለ ተማሪዎች ባህሪ፣ በክፍል ውስጥ ተማሪዎች እንዴት መያዝ እንዳለባቸው፣ ስለ ተከታታይ ምዛ ወዘተ የመሳሰሉት አጫጭር ስልጠናዎች ለሁሉ መምህራን በየአመቱ ታቅደው ይሰጣሉ። በዚህም የተሻለ ለውጥ አምጥተናል ብለን እናስባለን። ከዚህ ውጭ ለትምህርት ጥራት ዋነኛው ደግሞ ግብአት ነው። በተለይ የሳይንስ እና የቴክኖሎጂ መስኩ የቤተ ሙከራ ግብአት ይፈልጋል። ይህንን ለማሟላት ከፍተኛ ጥረት አድርገናል። ባለፉት አመታት አብዛኞቹን ለማሟላት ጥረት አድርገናል። በተለይ በዚህ አመት ከ91 ሚሊዮን ብር በላይ በሚሆን ውጪ በሳይንስ ዘርፎች፣ በቴክኖሎጂ፣ በግብርና፣ በተፈጥሮ ሳይንስ እና በሕክምናና በጤና ሳይንስ ማስኮች ግዢ ፈጽመን አብዛኞቹ እቃዎች እየገቡ ነው ያሉት፣ ገና የሚገቡም ይኖራሉ። እነዚህ ሲጠናቀቁ እየተሰጠ ያለውን የትምህርት ጥራት በተሻለ መልኩ ለማስጠበቅ ያስችላል ብለን እናስባለን። መሻገር ተማሪዎች የተግባር ትምህርት እንዲያገኙ ወደ ተለያዩ ተቋማት እየላክን እናስተምራለን። የመስክ ትምህርትም እንዲያገኙ እናደርጋለን። በዚህ መንገድ ተማሪዎቹ በንድፈ ሐሳብ የተማሩትን በተግባር የተሻለ እውቀትና ክህሎት ይዞ እንዲወጡ እያደረግን ነው የምንገኘው። በሁለተኛው ተልዕኮ ወደ ምርምር ስመጣ እንደምታውቁት ምርምር የከፍተኛ ትምህርት ተቋማት ሁለተኛው ተልዕኳቸው ነው ችግር ፈች ምርምር ማካሄድ በየአካባቢው በየትምህርት መስኩ ችግሮችን መለየትና የማህበረሰቦች ችግሮች በምርምር ሳይንሳዊ በሆነ መንገድ ፈትሾ መፍታት አንደኛው ተልኳችን ነው። በዚህም ረገድ ከፍተኛ ስራ እየሰራና ያለ ነው። ደብረ ማርቆስ ዩኒቨርሲቲ ያው ያለበት አካባቢ የጮቄ ተፋሰስ አካባቢ እንደመሆኑ ይህን የጮቄን ተፋሰስ እንደኛ እንደ የደብረ ማርቆስ ዩኒቨርሲቲ መለያ ፍላግሺፕ ወይንም ብራንድ አድርገን ነው እየሰራ ያለ ነው። የጮቄ ተፋሰስ አናቱ ብቻ አይደለም፣ አባይ ድረስ ይደርሳል። በዚህ ወደ ታች ወደ አዲስ አበባ ስንሄድ፣ ሰሜን ምዕራቡ ስንሄድ ደግሞ ምናልባት አዊ ድረስ እንጅባራ ድረስ ይደርሳል ተብሎ ነው የሚታሰበው። አንዳንዶቹ ከዚያም አርቀው ባህር ዳር ያደርሱታል። ይሄንን የእኛ መለየ አድርገን ምርምሮቻችን በዚህ ተፋሰስ ላይ እንዲሆኑ ነው አድርገን እየሰራን ያለ ነው። የጮቄ ተፋሰስ እንግዲህ ከዚህ ስያሜው ስንነሳ ስድስት የተለያዩ ስነ ምህዳሮች አሉት። ከላይ ከፒኩ እስከ አባይ ወንዙ ድረስ ብንሄድ የተለያዩ ስድስት ስነ ምህዳሮችን የሚመለከት ነው የሚሆነው። ይህንን መሰረት አድርገን ልዩ ልዩ ምርምሮች እያካሄድን ነው ያለ ነው። በተለይ ግብርና ላይ፣ በሰብል ልማት ላይ፣ በእንስሳት ልማት ላይ፣ በተፈጥሮ ሀብት ጥበቃ ላይ በርካታ ስራዎችን እየሰራን ነው የምንገኘው። ሰብል ልማት ላይ በተለይ በተለያዩ የምርምር ተቋማት የተለዩ የሰብል ምርቶችን በዚህ አካባቢ በተለያዩ ስነ ምህዳሮች ስነ ምህዳሩን የማላመድ ስራ በስፋት እንሰራለን። ጤፍ ላይ እንሰራለን፣ የቢራ ገብስ ላይ እንሰራለን፣ ስንዴ ላይ፣ ባቄላ ላይ ወዘተ የመሳሰሉት ላይ በምርምር እየሰራን ነው የምንገኘው ከዚህ ውጭ ወጥ የሆኑ ምርምሮችም ይሰራሉ። ግብርና ላይ እንዳልኩት ሰብል ልማት ላይ እንስሳት ልማት ላይም እየተሰራ ነው ያለው። በእነዚህ ብቻ ሳይሆን በሌሎችም የትምህርት መስኮች ምርምሮች ይከናወናሉ። ባህል ላይ ምርምር እናደርጋለን። እዚህ አካባቢ እምቅ የሆነ የባህል ሀብት አለ። እሱ ብቻ ሳይሆን ጎጂ የሆነ ባህልም አለ። ይህን በተመለከተ አንድ በጣም ሁሉን አቀፍ የሆነ ምርምር እየተከናወነ ነው የሚገኘው። የዚህን አካባቢ ባህል በማጥናት ባህል እንደምታውቁት ለእድገት ለልማት በጣም አስፈላጊ ነው። ይህንን በመለየት ለበጎ ተግባር ለመዋል ለልማት ለመዋል ለእድገት ለመዋል እየሰራን ነው የምንገኘው። ይህን የሚያስተባብር በታዋቂው ደራሲ ጋዜጠኛና ዲፕሎማት እንዲሁም አርበኛ ነው ብለን በምንጠራው በሀዲስ አለማየሁ ስም የተቋቋመ የባህል ጥናት ተቋም አለን። እሱ የሚያስተባብረው እነዚህ ነገሮች እየሰራን ያለ ነው። ምርምሮች ይካሄዳሉ። የተሰሩ ምርምሮች በየአመቱ በሚካሄዳ ወደ ጥናት ይቀርባሉ፣ ለሚመለከታቸው ይሰራጫሉ። በዚህ ረገድ ትልቅ ስራ እየሰራ ነው ብለን እናስባለን። ሀዲስ አለማየሁ ስራዎች ምን ሰራ አለማየሁ ምንድን ነው ሀዲስ አለማየሁ የሚለውን በተለይ አሁን አሁን የሚመጡ ወጣቶች ብዙም አያውቁም ብለን ስለምናስብ ታሪካቸውን ለማቆየትም የእሳቸውን ማንነት ወጣቱ እንዲገነዘብ ለማድረግም ስትገቡ ያያችሁት መግቢያው ላይ ያለ ከተማው አደባባይ ላይ ያለ ሐውልት አሰርተላቸዋል የባህልና ቱሪዝም ሚኒስትሯ በተገኙበት ተመርቆ ወጣቶች እንዲማሩበት ለማድረግ ችለናል። በሌሎችም ዘርፎች ምርምሮች አሉን። ግጭት አፈጣት ምርምሮች አሉን። እሱን ችግር ለመፍታትም ችግሩ ምንድን ነው፣ መነሻው ምንድን ነው የሚለውን ከሚመለከታቸው አካላት ጋር በተለይ ከዞኑ ፖሊስ ጽሕፈት ቤት ጋር ሆነን በጋራ ምርምር እየሰራን ነው የምንገኘው። ሌሎቹም በትምህርት መስክ፣ በማህበራዊ ሳይንስ መስክ፣ በቢዝነስ መስክ በርካታ ምርምሮች ይሰራሉ፣ ለተጠቃሚዎች ይተላለፋሉ። ሶስተኛው የዩኒቨርሲቲው ተልእኮ ማህበረሰብ አገልግሎት ነው። ማህበረሰብ አገልግሎት ቅድም እንዳልኩት የማህበረሰቡን ፍላጎት በአማከለ መልኩ ፍላጎትን መሰረት ያደረጉ ማህበረሰብ አገልግሎቶች ይሰጣሉ። በአብዛኛው ስልጠና ፍላጎት ነው ከማህበረሰቡ የሚመጣው። እንደየ ማህበረሰቡ ፍላጎት፣ እንደየ መስሪያ ቤቶች ፍላጎት ተለይቶ ልዩ ልዩ ስልጠናዎች ይሰጣሉ። ትምህርት ላይ ስልጠናዎች ይሰጣሉ። ፍትህ ላይ ስልጠናዎች ይሰጣሉ። ትምህርት ላይ በተለያየ መንገድ ነው የሚሰጠው። ሴቶች ላይ ስልጠናዎች እንሰጣለን፣ ጎጂ ልማዳዊ ድርጊቶች ላይ እንሰጣለን። በጣም በርካታ የሆኑ ይሰጣሉ። ዓመቱን ሙሉ ታቅደው በባለሙያዎች በየትምህርት ክፍሉ የሚሰጡ ናቸው እነዚህ። ሌላኛው ከዚህ ከማህበረሰብ አገልግሎት ጋር የምንሰራው ልዩ ተሰጦ ያላቸውን ልጆች በተለይ ሃይስኩል ላይ አንደኛ ደረጃ ላይ ለይተን አንድ የልዩ ችሎታ ማበልጸጊያ ማዕከል ዩኒቨርሲቲ ውስጥ አቋቁመን እነዚህ ልጆች ችሎታቸውን እምቅ የሆነ ተሰጧቸውን እንዲያወጡ ነገ ከነገ በኋላም ለሀገር አለኝ እንዲሆኑ እየሰራን ነው የምንገኘው። እንደተሰጧቸው አንዳንዶቹ ቴክኒካል የሆነ ነገር ላይ ተሰጧላቸው፣ አንዳንዶቹ ስነ ጽሁፍ ላይ ያላቸው፣ እንደየተሰጧቸው መምህራንን መድበንላቸው ያማክሯቸዋል። ችሎታቸውን የሚወጡበትን መንገድ እድሉን ፈጥረንላቸዋል። የሚያስፈልጋቸውን ግብዓት እንገዛላቸዋለን። እዚህ ግቢ እንዲለማመዱ እናደርጋለን። ይሄ ስራ በክረምቱም ተጠናትክሮ የሚቀጥል ነው የሚሆነው። እዚህ ሆነው በበጋው እየተመላለሱ ነው የሚሰሩት። አሁን ግን በክረምቱ እዚህ ሆነው እንዲሰሩት ለማድረግ አስበናል። ይህን እናደርግ የነበረው እዚሁ ደብረ መርቆስ አካባቢ ነው። ነገር ግን አሁን በክረምቱ ያሰብ ነው። ባለፈ ምናልባት ከወር ከሁለት ወር በፊት ከሁሉም ወረዳዎች ተማሪዎችን ለይተን አወዳድረን የተሻሉ ተማሪዎችን ቅድም በጠቀስኳቸው መስኮች እዚህ ግቢ አድርገን ፈጠራቸውን እንዲያዋጡ ክህሎታቸውን እንዲያዋጡ የማድረግ ስራ እየሰራን ያለ ነው። ማህበረሰብ አገልግሎት ላይ ሌላኛው ነጻ የሕግ አገልግሎት እንሰጣለን በስድስት ወረዳዎች። እንደምታውቁት ሴቶች በተለይ የገጠር አካባቢ በተለይ ከትዳር ጋር በተያያዘ ግጭት ሲፈጠር ሀብታቸውን ይነጠቃሉ፣ ይቀማሉ። ጠበቃ የሚሆናቸው አያገኙም፣ አቅሙም አይኖራቸውም። እነሱ ብቻ ሳይሆኑ አቅም የሌላቸው የማህበረሰብ ክፍሎችም አሉ። ለእነሱም ጥብቅና እንቆማለን። የእኛ መምህራን ይቆማሉ፣ የእኛ ተማሪዎች ይቆማሉ። ይህን በማድረግ በስድስት ወረዳዎች ላይ በተሻለ መንገድ እየሰራን ያለነው እዚህ ዙሪያ ያሉ ማርቆስን ጨምሮ ማረሚያ ቤቱን ጨምሮ እየሰራ እንገኛለን። ከዚህ ውጭ እዚህ ማርቆስ ላይ አንድ ቢሮ አለን በቢዝነስ ላይ በስነ ልቦና ላይ በምህንድስና ላይ የማማከር አገልግሎት እንሰጣለን። ቢሮ ከፍተህ የትኛውም የማህበረሰብ ክፍል የመንግስትም መንግስታዊ ያልሆኑ አካላት የእኛን የሙያ እገዛ ፈልገው ሲመጡ ሙያዊ እገዛ የምናደርግበት ማዕከልም አለን። በዚህም ረገድ እየደገፍ ነው የምንገኘው። ከዚሁ ከማህበረሰብ አገልግሎት ሳንወጣ የዘር ብዜት ላይ እንሰራለን። የዘር ብዜት ከባህር ዳር ዩኒቨርሲቲ እና ከአንድ የውጭ ዩኒቨርሲቲ ጋር በጋራ በመሆን በተለይ ደብረ ኤልያስ እና ባሶሊበን አካባቢ እንደምታውቁት ስንዴ አምራች አካባቢ ነው። ይህን አካባቢ ምርጥ ዘር እንዲያመርኩ እና ተጠቃሚ እንዲሆኑ እዚያ ማሳ ድረስ ዘሮ ተዘርቶ እስከሚሰበሰብ ድረስ የሙያ አገልግሎት እንሰጣለን፣ ስልጠና እንሰጣለን። የገንዘብ ድጋፍም ለአንዳንድ ጉዳዮች እያደረግን እየሰራን ያለ ነው። ይሄ ለረጅም ጊዜ የቆየ ነው። ሌላኛው ምናልባት ሰራን ብለን እኛም በተሻለ መንገድ የምንለው እዚህ አካባቢ በተለይ ዚህ ደብረ ኤልያስ እና አጎራባች ወረዳዎች አካባቢ የግር ብጠት በሽታ በጣም ይታወቃል። በሽታ አይደለም፣ አፈሮጋሚ ያለ አንድ ንጥረ ነገር አለ እግር የሚወጋ ያ ሲወጋቸው ባዶ እግር ሲሄዱ አጠቃላይ እግራቸው ውስጥ ያለው ውሃ ወደ ታች ይወርዳል። እግራቸው ያብጣል። ሌላ ምንም የተለየ በሽታ አይደለም። ይህንን ከአንድ ግብረ ሰናይ ድርጅት ጋር ሆነን በጋራ እያከምን ነው የነበረው። ሕክምናውን እዚያው ገጠር ድረስ ሄደን እንሰጣለን። ይህን ብቻ ማድረግ አይደለም። ጫማ እንዲለብሱ እናስተምራለን። ጫማ ከረጅ ድርጅቱ ባገኘነው መሰረት ለገበሬዎቹ፣ ለወጣቶቹ፣ ለተማሪዎቹ እናድላለን። ይህንን አሁን በተሻለ መንገድ ሰርተን በየአካባቢው ለሚገኙ የጤና ተቋማት እንዲሰሩት ድጋፍ እያደረግን ያለ ነው። ከአሁን በፊት ህክምናውን እኛ እንሰጥ ነበር። አሁን ግን ህክምና ተቋማት ስራውን እንዲሰሩት በማድረግ እኛ የድጋፍ አገልግሎት እየሰጠን ነው የምንገኘው። በርካታ ናቸው ማህበረሰብ አገልግሎት የምንሰራቸው ነው። ምርምር እና ማህበረሰብ አካሄድ በምርምር የተለዩ ጉዳዮች ፕሮጀክት ተቀይረው የማህበረሰቡን ችግር እንዲፈቱ ወደ ማህበረሰብ አገልግሎት ነው የሚሸጋገሩት ባለፉት ዓመታት በርካታ ምርምሮች ተካሂደዋል ከነዚህ ውስጥ አስራ አንዱ ናቸው ወደ ፕሮጀክትነት ተቀይረው ወደ ማህበረሰቡ እየሄዱ ያሉት ድንች ቅድም ያነሳ ነው አንደኛው ነው የቅርስ ጥበቃና እንክብካቤ ሌላው ነው። የፊዚክስ ትምህርትን በቨርቹዋል ለማስተማር የሚለው በምርምር የተለየ ወደ ማህበረሰብ እየገባ ያለ ሌላኛው ነው። ባዮጋዝን በመጠቀም ታዳሽ ኃይልን ማስፋፋት ሌላኛው ነው። ትራኮማን የመከላከል ሌላኛው ነው። የህይወት ክህሎት ላይ ያለ ድሜ ጋብቻን መቀነስ በምርምር የተለየ ወደ ማህበረሰቡ ገብቶ ፕሮጀክት ሆኖ ማህበረሰቡ ላይ በተለይ ሎማሜና አካባቢው ላይ በጎጥ በጎጥ አደራጅተው የጥናቱን መሰረት ያደረገ የጋራ ህጎችን መግባቢያዎች እየወጡ አላግባብ ጋብቻ ያለ ድሜ ጋብቻ ይሄን ብቻ አይደለም። ያለ አግባብ ድግስ ሁሉ የሚቀርበትን ነገር እየተሞካከረ ያንን የማስፋት ስራ ነው የሚቀረን እንጂ አንድ ሶስት አካባቢዎች ላይ እየተሞካከረ ያለ በዚህ ዓመት ይህም የጥናት ውጤት እንደሆነ ለመግለጽ ነው። የፍትህ ጥራትን ማሻሻል በተመለከተ የአዋቂ ምስክርነት፣ የሀሰት ምስክርነት አንደኛው ነው። በዚህ አካባቢ በጥናት የተለየ የሀሰት ምስክርነት ትልቅ ችግር ነው። ጥናት ተካሂዶበታል፣ ተለይተዋል፣ መፍትሄዎችም ተመላክተዋል። ወደ ፕሮጀክትነት ተቀይሮ እየተሰራበት እየገባንበት ያለው አንደኛው ይሄ ነው። አነስተኛና ጥቃቅን ኢንተርፕራይዞች ላይ አሁንም የተለየ ያለ የጎዳና ላይ ሕፃናትን በተመለከተ የተጠና ጥናት እንዴት ሆነው ወደ ከጎዳና ላይ ተነስተው ምርታማ ውጤታማ ሊሆኑ ይችላሉ ተብሎ የጀመርነው ፕሮጀክት አለ። በአንድ በሰባት መቶ ምናምን ሺህ ብር አካባቢ እነዚህ እነዚህ አጠቃላይ ከጥናት ወደ መፍትሄ እየሄዱ ያሉ በማህበረሰብ አገልግሎት ተይዞ ያሉ እንደሆኑ ለመግለጽ ያህል ነው። እንደምታውቁት እኛ የማህበረሰብ ሬዲዮ አለን። የማህበረሰብ ሬዲዮችን ለአካባቢ ማህበረሰብ በተለይም ለአርሶ አደሩ ትምህርት ይሰጣል። በብዛት የሚጠቀምበት አርሶ አደሩ ነው። በአንዳንድ አካባቢዎች እስከ መቶ መቶ ሀምሳ ኪሎ ሜትር ይሄዳል። የማህበረሰብ አገልግሎት ሬዲዮም ቢሆን ፕሮግራሞች፣ ቋሚ ፕሮግራሞች አሉ በቀጥታ ማህበረሰቡ የሚሳተፍባቸው የእኛ ባለሙያዎች፣ የዞኑ ባለሙያዎች፣ ከተማ ላይ ጎዛምን ላይ የሚመጡ ባለሙያዎች አስተያየት እየሰጡ ከገበሬዎች ጋር ከአምራቾች ጋር የሚወያዩባቸው ቀጥታ ፕሮግራሞችም አሉ። በዚህ ማህበረሰብ ሬዲዮ ብዙ እየሰራና ያለ ነው። አንደኛው ይሄ ተምቼ የተከሰተ ወቅት የዩኒቨርሲቲ የግብርና መምህራን የሚመለከታቸው የሙያው ሰዎችም ከዞንም ከወረዳም መጥተው አስተያየት ይሰጡ ነበር። ገበሬዎችም በቀጥታ ጣልቃ እየገቡ እያንዳንዱ የሚጠይቁበት ስርዓት ነው የነበረው። ይሄ ብቻ አይደለም። ሌሎችም ወቅታዊ ሁኔታዎች ሲኖሩ ማህበረሰብ ሬዲዮን በጣም እንጠቀምበታለን። የሁለተኛ ደረጃ መልቀቂያ ፈተና ይሰጥ በነበረበት ወቅት ከመሰጠቱ አስቀድሞ የአስረኛ የአስራ ሁለተኛ ክፍል ለተማሪዎች የምክብር አገልግሎት ይሰጥ ነበር ስለ ኩረጃ መጥፎነት በትምህርት ጥራት ላይ በአጠቃላይ በትምህርት ትምህርት ስርዓቱ ላይ ያለውን ችግር ባለሙያዎች የኛ ባለሙያዎች ያቀርቡ ነበር። የሚመለከታቸው ባለሙያዎች ከዞንም መጥተው ያቀርቡበት ነበር እና ይህንን እየተጠቀምን ያለ ነው። የሚመረቁ ተማሪዎች ጋር ቅድም ያሉት እንዳለ ሆነው እውነት ለመናገር ያው በእኛ አካባቢ ኢንዱስትሪዎችም ውስን ናቸው እንደምታውቁት፣ ቀጣሪ ኢንዱስትሪዎች በተለይ ሳይንስ እና ቴክኖሎጂ ላይ በጣም ውስን ናቸው። አጠቃላይ በእኛ ሀገር ኢንዱስትሪዎች በብዛት ተከማችተው የሚገኙት አዲስ አበባና አካባቢው ነው። የትኛውም ተቋም ላይ ተማሪዎቻችንን በተግባር ትምህርት እንዲያስ ሰለጥኑልን እንወተውታለን። ብዙዎቹም ይቀበሉናል። በአካባቢ ያሉት ጋር ግን የጋራ መግባቢያ ሰነድማለን ለነሱ ምን እንደግፋለን፣ እነሱ ከኛ ምን ይፈልጋሉ፣ እኛ ደግሞ ከነሱ ምን እንፈልጋለን የሚለውን አንደኛው ከዚህ ውስጥ ተማሪዎችን በተግባር ማሰልጠን ነው። ይህን እያደረግን ያለ ነው። ከዚህ ባሻገር ብዙ መሄድ ንብያ አለልም። ነገር ግን ተማሪዎቻችን እስካሁን የተመረቁት የት ነው ያሉት? ስራ ይዘዋል? ውጤታማ ናቸው? እያሰለጠን ያለነው ነገሩን ችግር ፈች ነው? የሀገርን ፍላጎት መሰረት ያደረገ ትምህርት ነው እየተሰጠ ያለው የሚለውን ነገር ለማጣራት አንድ የጥናት ቡድን አዋቅረን እየሰራን ያለነው ትሬሰር ስታዲ ይባላል። አጠቃላይ በሀገር ደረጃ በአብዛኛው ከአዲስ አበባ ጀምረን ሙሉ በሙሉ አማራ ክልል ሊባል በሚችል የት ነው ያለው? ተማሪዎቻችን የት ነው ያሉት? ተመራቂዎቻችን ቀጣሪዎቻቸው ምን ይላሉ? ራሳቸው ምሩቃኑስ ምን ይላሉ? ምን የሚጎላቸው ነገር አለ? ምን ማስተካከል አለብን ብለን የስነ ትምህርትና ሌሎችም ባለሙያዎች አደራጅተን መረጃ እየተሰበሰበ ያለው አብዛኛው እየተጠናቀቀ ያለ። ይሄን ስናገኝ ትልቅ ግብዓት ይሆናል ብዬ አስባለሁኝ። ደብረ ማርቆስ ዩኒቨርሲቲ በ2025 ከአፍሪካ አስር ምርጥ ዩኒቨርሲቲዎች አንዱ የመሆን ራይ ይዞ እየሰራ ነው ያለው። ይሄ ራይ ሶስቱንም ተልእኮዎች ይመለከታል። ይህን ለማሳካት እየተረባረብን ያለ ነው። ከዚህ ውስጥ የተማሪ ቁጥር ማሳደግ አንደኛው ነው። ፕሮግራሞችን ማሳደግ በ2012 የሁለተኛው የእድገትና ትራንስፎርሜሽን ሲጠናቀቅ ሀያ ሺህ ተማሪዎች ይኖሩናል ብለን አስበን ከፍተኛ የሆነ ግንባታ በቡሬ በዚህ በዋናው ካምፓስ እና አዲስ እየገንባን ባለ ነው። በሕክምናና ጤና ሳይንስ ካምፓስ ውስጥ እየሰራን ያለ ነው። ይሄ ሲጠናቀቅ ሀያ ሺህ ተማሪዎችን ተቀብለን በሁሉ መስኮች እናስተናግዳለን ብለን እናስባለን። እየገነባን ካለናቸው ዋና ዋና ህንፃዎች ውስጥ ወደፊት የሚካተተው በተለይ ህክምናና ጤና ሳይንስ ላይ የህክምና ሆስፒታል ይኖረናል። ከአምስት መቶ አልጋ በላይ የሚኖረው በዚህ አመት እንጀምራለን ብለን የዲዛይን ስራውን እየሰራን ላይ ነው ያለነው። ሌሎቹ ግንባታዎች ግን እዚያው ግቢ ውስጥ እየተሰሩ ነው ያሉት የተማሪዎች ዶርሚተሪ፣ ቤተ መጽሐፍት፣ መማሪያ ክፍሎች እና ሌሎች ግንባታዎች ጀምረን ያለ ነው። ይህን አጠቃላይ ከ ፕሮግራሞችና የተማሪዎች ቁጥር ጋር በተገናኘ ነው። ሌላው የምንሰራው በተለይ የድህረ ምረቃ ፕሮግራሞችን ፍላጎትን መሰረት አድርገን የማስፋፋት አሰባለን። ቀደም እንደገለጽኩት ሰላሳ የሁለተኛ ዲግሪ ፕሮግራሞች አሉ። ከሚቀጥለው ከ2011 ጀምሮ የፒኤችዲ ፕሮግራሞችን እያሰብን ያለ ነው። ምናልባት አንድ አምስት ስድስት የፒኤችዲ ፕሮግራሞችን በ2011 እንጀምራለን ብለን እናስባለን። የቅድመ ምረቃ ፕሮግራሞችም ላይ በተለይ የአካባቢውን ነባራዊ ሁኔታ መሰረት ያደረጉ አዳዲስ ፕሮግራሞችን እናስፋፋለን ብለን እናስባለን። አሁን አሁን ት ኢንዱስትሪዎች እየመጡ ነው። ቡሬ ላይ ኢንዱስትሪ ፓርክ አንደኛው በሀገር የተመረጠ ቦታ ነው። ኢንዱስትሪ ፓርኩ በጣም ብዙ ባለሙያ ይፈልጋል። ብዙ ሙያዎችን፣ አዳዲስ ሙያዎችን ይፈልጋል። ይህንን ፍላጎት መሰረት አድርገን የመጀመሪያ ዲግሪ ፕሮግራሞችንም ከፓርኩ ፍላጎት ጋር የሚሄዱ የሚጣጣሙ የቴክኖሎጂ፣ የግብርና፣ የማኑፋክቸሪንግ የትምህርት ዘርፎችን ለመክፈት አቅደን እየሰራን ነው። ለቆይታችን ከልብ አመሰግናለሁ። የደብረ ማርቆስ ዩኒቨርሲቲ ፕሬዚዳንት ዶክተር ንጉሴ የምትኩ ከጋዜጠኞች ጋር ያደረጉትን ቆይታ ነበር ያስደመጥናችሁ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወንዶሶነ ዋለ ነበርኩኝ። ከሌሎች የሬዲዮ ጣቢያችን ዝግጅቶች ጋር መልካም ቆይታ እየተመኘሁ ሰላም።